አዲግራት ዩኒቨርሲቲ በኢትዮጵያና በኤርትራ መካከል የተጀመረውን የሰላም ሂደት ዘላቂ ለማድረግ ሊፈጸሙ የሚገቡ ስራዎችን አስመልክቶ የውይይት መድረክ ትናንት አካሂዷል። በውይይቱ ፖለቲከኞችና ምሁራን ተሳትፈዋል። ሙልጌታ አጽባ ከመቀሌ ዝርዝሩ ልኳል። የአዲግራት ዩኒቨርሲቲ በኢትዮጵያ ካሉ ዩኒቨርሲቲዎች ለኤርትራ ቅርብ ሲሆን ከተመሰረተ ጀምሮ 87 የኤርትራውያን አስተምሮ አስመርቀዋል። ሌሎች 54 ኤርትራውያን ደግሞ ዩኒቨርሲቲው በማስተማር ላይ እንደሚገኝ የዩኒቨርሲቲው ጊዜያዊ ፕሬዚደንት ዶክተር ገብረ መስቀል ገብረ ጻደቅ ተናግረዋል። በኢትዮጵያና ኤርትራ መካከል የተፈጠረው ሰላም ዘላቂነት እንዲኖረው ዩኒቨርሲቲያቸው እየሰራ መሆኑም ገልጸዋል። የኤርትራ ምሁራን እዚህ ላይ መሳት አለባቸው ከሚል ኦፊሻሊ ደብዳቤ ልከናል። ደብዳቤ ብቻም አይደለም ከዩኒቨርሲቲያችን የአካዳሚክ ምክትል ፕሬዚደንት የሚመራው ልዑክ የሚመለከታቸው አካላትን ነጋግረዋል። ይህ የሰላም ሂደት ዘላቂ ለማድረግ መፈጸም ያለባቸውን ተግባራት አስመልክቶ በትናንትናው እለት በዩኒቨርሲቲ ጉባኤ ተካሂደዋል። በመድረኩ ጽሁፍ ካቀረቡ መካከል በተከታታይ የኢትዮጵያና ኤርትራ ግንኙነት አስመልክቶ ትንታኔ የሚሰጡ በመቀለ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ረዳት ፕሮፌሰር አቶ መረሳ ጸሐይም በሁለቱም ሀገራት ዘላቂ ሰላም እንዲፈጠር በሰላም ሂደቱ ህዝብ የመወሰን ስልጣን ሊኖረው ይገባል ብለዋል። ሁለቱ ህዝቦች ራሳቸው ሊወከሉ ሊወስኑ መፍት ጊዜ ሊያስቀምጥ ይገባል። ባደረጉት ተጽዕኖ ለውጥ መጥቷል። ቦርደር ተከፍቶ ስለዚህ አሁን እየተፈለገ ያለ ህዝቡ ለሚያደርገው እውቅና መስጠት ለመሪዎች ብቻ የሚተው እንዳልሆነ መሪዎቹ በህዝብ ድጋፍ በህዝብ ውክልና እንትን ካለ የጠነከረ የተሻለ የህዝብ ለህዝብ ግንኙነት ዘላቂ የሆነ ሰላም ያመጣል። በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ትምህርት ክፍል አስተማሪ የሆኑት አቶ አለሙ አሰፋው በበኩላቸው በሁለቱም ሀገራት መካከል ለዘላቂ ሰላም እንቅፋት ይሆናሉ ያሏቸውን ነጥቦች አስቀምጧል። በሁለቱም ሀገራት የውስጥ ጉዳይ ለውጥ የመምጣት ሂደቱ በአግባቡ ካልተያዘ ለሰላሙ እንቅፋት ሊሆን ይችላል ብለዋል። እንዲሁም የህወሀት መሪዎች በሁለቱም ሀገራት በመንግስታት በኩል እየተካሄደ ላለው የሰላም ሂደት ራሳቸውን የማግለል ሁኔታ ይታያል ብለዋል። ኢትዮ ኤርትራን ተፈራረሙ ተባለ። ምንድን ተፈራረሙት አናውቅም። አግሪመንት ፎርማሊ በፓርላማ ነው የሚጸድቀው። ባይዘ ስለዚህ ጉዳይ ሆኖም ሰዎች ጋር ተንጠለጠለ ነው ያ ደግሞ አደጋለ የምንፈልገውን ቀጣይነት ያለው ሰላም ፍለጋ አንችልም። እነዚህ ፈተናዎች በማለፍም ዘላቂ ሰላም መረጋገጥ ይቻላል ሲሉ ተናግረዋል። በጉባኤው የተሳተፉ የአረና ትግራይ ለሉዓላዊነትና ዴሞክራሲ ሊቀመንበር አቶ አብርሃ ደስታም ለሀያ ዓመታት የዘለቀው የሰላም እጦት የሁለቱም ሀገራት መንግስታትና ገዥ ፓርቲዎች ባለመስማማት የፈጠሩት ነው ያለ ሲሆን የዚህ ገፈት ቀማሽ ህዝቡ ሆኗልም ብለዋል። አሁን የሰላም ሂደቱ ተጀምሯል። ይህንን ለማስቀጠል መንግስት ግልጽነት ባለው መልኩ ውሳኔዎች ለህዝብ ሊያሳውቅ እንደሚገባ ተናግረዋል። ስምምነቶች ይኖራሉ። ሁለቱም ፓርቲዎች ታርቀናል ስላሉ ነው ሁሉም ነገር የተፈታ። መታረቃቸው ጥሩ ሆኖ አሁን የሚቀጥሉ ስምምነቶች አሉ። ህዝብ እየተጠራጠረ ነው ያለው። ግልጽ አይደሉም ለህዝብ። የህወሀት የኢህአዴግ ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በበኩላቸው ህዝብ ቁርጠኛ ሆኖ የሚሳተፍበት የሰላም ሂደት ዘላቂ ነው ብለዋል። ቀጣይነት ዘላቂነት ሊኖረው የሚችለው አልቲሜትሊ መንግስታት ስለፈለጉ ስላልፈለጉ ሳይሆን ህዝቦች ሁለት የሚችለውን በጉባኤው ላይ ያገኘኋቸው ኤርትራዊ አቶ ዳዊት ህብራ የህዝብ ለህዝብ ግንኙነት ለማጠናከር ተብለው የሚካሄድ መድረክ በኤርትራ በኩል ሊዘጋጅ ይገባል ብለዋል። የአድግራት ከተማ ነዋሪ ወይዘሮ አከዛ ግደይ የተባሉ ደግሞ ህዝብ ተቀራርቦ እንደ ድሮ በሰርግ እስከ መጋባት መጀመሩን ጠቅሰው ሁለቱን ሀገራት የሚያገናኙ ተከፍተው የነበሩ መንገዶች መዘጋታቸውን የሰላም ሂደቱ እንዳያስተጋጉለው ስጋታቸውን ገልጿል። እንደዚህ አይነት መድረክ በተደጋጋሚ ጊዜ ይዘጋጃል በኩልስ ተመሳሳይ መድረክ ይዘጋጃል ወይ የሚለውን ነገር ሊታሰብበት የሚገባ ጉዳይ ነው። በአንድ ወገን ብቻ የሚደረግ እንቅስቃሴ ውጤታማ አይደለም። መድረኮች ሲዘጋጁ የሚሳተፉ ኤርትራውያን ቁጥር ትንሽ ነው። ስለዚህ ከኢትዮጵያ ወገን ብቻ ሊሆን አይገባም ነው ያሉት። ሰላም ከተገኘ ሁሉ ይገኛል። ሰላም ከተገኘ ሰው ሰርቶ መብላት ይችላል። አሁን ከፍቶ ነበር፣ ዘላንበሳና ዶብቱ ከፍቶ ነበር። ከየት ከየት መጥቶ፣ እነሱ ከየት እየመጡ እስከ አዲስ አበባ ንግድ ተጀምሮ ነበር አሁን ግን ተዘጋ። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።